ሰሞኑን በኦሮሚያ እና በኢትዮጵያ ሶማሌ ክልሎች አዋሳኝ አካባቢዎች እና በሌሎችም ስፍራዎች የተቀሰቀሱ ግጭቶች የሕዝቡን የለውጥ ጥያቄዎች አቅጣጫ ለማስቀየር በመንግስት የተቀየሰ ዘዴ ነው ሲል መድረክ ከሰሰ። ዜጎች ይህን ጉዳይ ትኩረት ሰጥተው ከሌላ አካል ጣልቃ ገብነት ውጭ ችግሮቻቸውን በመግባባት እንዲፈቱ አሳሰበ። መንግስት በበኩሉ የግጭቱ መንስኤም ሆነ ችግር ፈጣሪዎች እያጣራ ለህግ ተጠያቂነት እንደሚያቀርብ አስታውቋል። የአዲስ አበባ ዘጋቢያችን መለስካቸው አማሃ ዝርዝሩን ይዟል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ ዛሬ ከቀትር በኋላ በጠራው ጋዜጣዊ ጉባኤ ያሰራጨው የጽሑፍ መግለጫ ገና ከርዕሱ መንግስትን በህግ አፍራሽነት የሚከስ ይመስላል። ርዕሱ ራሱ ባወጣው ህገ መንግስት የማይገዛ መንግስት ለዜጎች በህይወት መኖርም ሆነ ለሰብአዊ መብት መከበር ደንታ አይኖረውም ይላል። ወረድ ብሎም ያልተከበረ ህገ መንግስታዊ ድንጋጌ ያለውን አንቀጽ በመጥቀስ ማንኛውም ኢትዮጵያዊ ወይም በህጋዊ መንገድ ሀገሪቱ ውስጥ የሚገኝ የውጭ ዜጋ በመረጠው የሀገሪቱ አካባቢ የመዘዋወርና የመኖሪያ ቦታ የመመስረት እንዲሁም ተፈለገው ጊዜ ከሀገር የመውጣት ነጻነት አለው የሚለውን ሕገ መንግሥታዊ ድንጋጌ ለማስከበር ባለመቻሉ እነሆ ዜጎች ከአንዱ ክልል ወጥተው በሌላ ወይንም በጎረቤት ክልል ውስጥ ለግድያና ለመፈናቀል ይዳረጋሉ ይላል። ከዚህ ጋር አያይዞም ባለፉት ጥቂት ዓመታት በተለይም ከ2007 ዓ.ም አገር አቀፍ ምርጫ ወዲህ ህዝቡ የሰብአዊና ዴሞክራሲያዊ ኖቶች እንዲከበሩ መልካም አስተዳደር እንዲሰፍን፣ ሙስና እንዲጠፋ ያደረገውን ትግል አስታውሶ በመንግሥት በኩል የተሰጠው መልስ ግን አሉታዊ መሆኑን ይናገራል። ሰሞኑን በሁለቱ ክልሎች አዋሳኝ አካባቢዎች የተፈጠሩት ችግሮችም ሆን ተብሎ የተፈጠሩ እንጂ ከላይ ከላይ እንደሚባለው በድንበር ምክንያት የተፈጠሩ ግጭቶች እንዳልሆኑ መግለጫው ይናገራል። መግለጫውን ያነበቡት የወቅቱ የመድረክ ምክትል ሊቀመንበር አቶ ሙላቱ ገመቹ ነበሩ። ለመሆኑ ለዘመናት በሰላም አብሮ የኖረ ህዝብ አሁን ተነስቶ በድንበር ግጭት ምክንያት ለዚህ ከፍተኛ እልቂትና መፈናቀል እንዲህ ይደርሳል ለሚለው ጥያቄ ሀገሪቷን የሚያስተዳድሮ ፓርቲና መንግስት ራሱ ባወጣው ህገ መንግስት የማይገዛ መንግስት መሆኑን አስምረንበት እናገራለን። ይኸውም ህዝብ ቀደም ሲል ያነሳቸው የዲሞክራሲ የመንታመር አስተዳደር ችግሮች፣ የመብትና የስርዓት ለውጥ ጥያቄዎችን ላለመመለስና የህዝቡን ሰላማዊ ትግል አቅጣጫ ለማስቀየር የታቀደ ዘዴ ሆኖ አይደለም። ይሁንና ሰሞኑን በግጭቱ ዙሪያ ቪኦኤ ያነጋገራቸው በመንግስት ኮሚኒኬሽን ጉዳይ ጽህፈት ቤት የህዝብ ግንኙነትና የሚዲያ ዳይሬክተር ጀነራል አቶ መሀመድ ሰይድ መንግስት የችግሩን መንስኤዎችም ሆነ አጥፊዎቹን አጣርቶ ይፋ እንደሚያደርግና በህግም ተጠያቂ እንደሚያደርጋቸው ነበር የገለጹት። የግጭቱ መንስኤ አጠቃላይ የደረሰው ጉዳት በግጭቱ ጊዜ ውስጥ በወንጀል የተሳተፉ አካላትንም ጭምር በቁጥጥር ስር አውሎ ለህግ የማቅረብ ተጠያቂነትን፣ የማስፈን የህግ የበላይነትን የማረጋገጥ ጉዳዮች በተከታታይ ይሰራሉ። ይህምን ያጣራ ቡድን ተቋቁሞ በተጨባጭ እንቅስቃሴ ውስጥ በጊዜ ነው በወቅቱ ነው የገባው እና በማጣራት ላይ ነው ያለው። በቅርቡ ግኝቱን ይፋ ያደርጋል የሚል እምነት አለ። የመድረክ መግለጫ ግን ይህን የሚቀበል አይመስልም። የኢህአድግ መንግስት አምባገነን ነው በማለትም ህዝቡ የራሱን መፍትሄ መፈለግ እንዳለበት ይጠቁማል። አቶ ሙላቱ ገመችው የኢህአዴግ መንግስት የገዛ ህዝቡን ያከብራል፣ ይታዘዛል፣ የህዝቡ ተቀጣሪ ነው። አምባገነን መንግስት ህዝቡን ይልቃል፣ የሚከፈቱ ችግሮችን በኃይል ለመፍታት ያምናል፣ ሁሉን ነገር ከስልጣኑ አንጻር ለማየት ይጥራል። ኢህአዲግ በባሪው በህዝቦች ስቃይ የራሱን የስልጣን ዘመን ለማራዘም ሲል የማይጠቀምባቸው ስልት የለም። መድረክ ኢህአዴግ አዘወትሮ የሚጠቀምባቸውን ስልቶች ጠንቅቆ ያውቃል። አሁን በየቦታው ዳር ድንበርን በማካለል ስልት ህዝቦችን በካደሬዎች አማካኝነት እያጋጨ እያለያየ ያየ ለጊዜ ማራዘሚያ የሚጠቀምበት ስልት ነው። ስለዚህ ሁሉም ዜጎች ይህንን ጉዳይ ትኩረት ሰጥተው ችግሮቻቸውን ከሌላ ጣልቃ ገብነት ውጭ ራሳቸው ተቀራርበው ሊያጋጫቸው→ሊያጋጯቸው በሚችሉት ጉዳዮች ላይ በመግባባት ተወያይተው መፍታት እንደሚችሉ ለማስተዋወቅ እንወዳለን። ለዚህም ለዚህ ማፋጣጅ ጥሪ እናደርጋለን። የመግለጫው ጽሑፍ በማጠቃለያው ላይ ለተፈጠሩት ችግሮች ተጠያቂው የኢህአዴግ መንግስት ነው ሲል ይደመድማል። ስለዚህም በሀገሪቱ ውስጥ በድንበር ጥያቄ ምክንያትና በህዝቦች መካከል በተከሰቱ ግጭቶች ህይወታቸውን ላጡ ዜጎች ቤተሰቦች መቋቋሚያ እንዲከፈላቸው ተፈናቃዮች በአስቸኳይ ወደ ቀያቸው እንዲመለሱ፣ አጥፊዎች ለህግ እንዲቀርቡ ጠይቋል። ከዚሁ መግለጫ ጋር የመድረክ አባል ከሆነው ከኢትዮጵያ ሶሻል ዴሞክራቲክ ፓርቲ በደቡብ ኢትዮጵያ ተፈስተዋል ስለተባሉ ተመሳሳይ ግጭቶች ትናንት ያሰራጨውን መግለጫ የመድረክ አመራር አባል አቶ ጥላሁን እንደሻው በንባብ አሰምተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ